ገበሬ ጅይቱ ገበሬ ጅይቱ ጎትዮ ጂይቱ ሚዳኛ ከመሌ ቢሻኑ ገመሌ ተዱነ ማኒቱ። ድምፃዊ ለገሰ አብዲ በኦሮሚያ ክልል በሰሜን ሸዋ ዞን ሰላሌ ያያ ቀጫማ በሚባል አካባቢ ነበር የተወለዱት። በሀያዎቹ ዕድሜ ክልል ላይ ሲደርሱ ወደ አዲስ አበባ በመምጣት በቋሚነት በሀገር ፍቅር ቲያትር ቤት በባህላዊ የሙዚቃ ክፍል በድምፃዊነትና በማሲንቆ ተጫዋችነት ለበርካታ ዓመታት አገልግለዋል። በተጨማሪም ከብሔራዊ ቲያትር፣ ከአዲስ አበባ ባህል አዳራሽ እና ከፖሊስ ኦርኬስትራ ጋር ሰርተዋል ወርቂ የኦሮምኛ ቋንቋ ድምፃዊ የሆነው ታደለ ገመቹ ድምፃዊ ለገሰ አብዲ በሙዚቃ ሕይወታቸው ለሙያው ያበረከቱትን ከፍተኛ አስተዋጽኦ በአጭሩ አብራርቶልናል። እሳቸው ለየት የሚያደርጋቸው በሆነ ኢቨንት ላይ ተገኝተው ስለዛ ነገር ከአስር ከአምስት ደቂቃ በኋላ ኢንፎርሜሽን ተነግሯቸው መድረክ ላይ ወጥተው ከዛ ፕሮግራም ሀሳብ ውጭ ሳይሆኑ እዛው እየገጠሙ እዛው መስፈን የሚችሉ የተለየ ተሰጥኦ ያላቸው ሰው ናቸው። በሌላ በኩል ደግሞ ስናይ እንግዲህ በለረጅም ጊዜ የሙያ ቆይታቸው እንዳለ ሆኖ የኦሮሞ አርቲስቶች በተለይ የትግል ዘፈን አድርገዋል። የሚዘፍኗቸው የሚያታግሉ አብዛኞቹ ዘፈኖች የእሳቸው ዘፈኖች ናቸው። ለምሳሌ ልጥቀስና ልነግርስ ይችላለሁ ብዙ ዘፈኖች ተሻሌ መሀል ኦሮሚያ ማለት ሸዋ አካባቢ ያለን ሰዎች ለእኛ የተለየ ሞዴላችን ናቸው እሳቸው ለረጅም ጊዜ አሁን አሁንም ያሉ ወጣቶች የእሳቸውን ዘፈን ከጊዜው ጋር በሙዚቃ እያደረጉ ብዙ የትግል ዘፈኖች ሰርተዋል። አብዛኞቹ ዛሸገፈ ናቸው። ለምሳሌ ያል አጫሉ የተጫወተውን ዘፈን ብንወስድ ማሳንገማ ማለፍ ተልጋ ጠልጋ ስላ ተተታቲ እኩጦቴ ትኩኛ ትውልትገላ ተደባት የሚል እንግዲህ ሲተረጎም ስሜቱን በትክክል ላለለው እችላለሁ። አንዱ እየሰራ ወይ አንዱ እየለፋ ያለፋ መቶ ሊበላ አይገባም የሚል አይነትና ስለ ትግል ብዙ ያሉት ነገር አለ። ስለ ፍቅርም ስለ ትግልም ብዙ የሰሩ ዘፈን ስላለ እሳቸውም በቀላል ካል ወይም እንደዚሁ በአጭር ነገር መግለጽ ከባድ ነው። ድምፃዊ ለገሳ አብዲ በካሴት የተቀዱ ከአስር በላይ የኦሮምኛ የባህል ሙዚቃዎችን ለአድናቂዎቻቸው አድርሰዋል። ጂጂቱ ያቦና ያቦና ኮቱ ጂጋ ኮና ኢያሃንዳቆ ከሚታወቁባቸው ዜማዎች መካከል ጥቂቶቹ ናቸው። ድምጻዊ ለገሰ አብዲ ከሌሎች የባህል ድምፃውያን የተለዩበትን የማሲንቆ ቅኝታቸውንና የአጨዋወት ብቃት በተመለከተ የኦሮምኛ ቋንቋ ድምጻዊ ጸጋዬ ደንደና ገልጾልናል። የኢትዮጵያን ባህላዊ መሳሪያ ነው የሚጫወቱት ዘፋኖቻቸውም የሚጫወቱት ግጥማቸው ዜማቸውም ወደ ሕብረተሰቡ እየቀረቡ ቀጥታ ሕብረተሰቡ የሚያዜመው የሚያደርጉን ድርጊቶች ነው የሚጫወቱት ይህ በተለምዶ አንቺ ሆዬ፣ ትዝታ፣ ባቲ፣ አምባሰል የምንላቸው አራት የኢትዮጵያ ቅኝቶች አሉ። የኢትዮጵያ ባህል መሳሪያ የሚባሉት ደግሞ የራሳቸውን የቻለ ቅኝት ነው ያላቸው። ማህሌት እዚህ አራራት የሚባል ቅኝት ውስጥ ነው ያላቸው። እሳቸው ሀገር ፍቅር ሲሰሩ ስለነበረ ማሲንቆ አጫወትን በዚህ በአሁን ባልኮች ቅኝት ውስጥ ነው የሚጫወቱት። ሌሎቹ የእሳቸውን አሪያ ማሲንቋውን አሰፋ አባተ የሚባሉ ሰው አሉ፣ ወሰኑ ውዲዶ የሚባሉ የእርጋው ዱባሌ የሚባሉ አለማዮ ፋንታ፣ ያሬድ አስተማሪ ያሉ ሰው እነዚህ በጣት የሚቆጠሩ ሰዎች ናቸው። አሁን ያልኩ ሽንቅኝ በትክክል የሚጫወቱት ለገሰ አብድን ጨምሮ ማለት ነው። ስለዚህ ከሌላ አርቲስት ይሄንን መሳሪያ በእውቀት የሚጫወቱ ሰው ናቸው። አሁን በኦሮምኛ ውስጥ በብዛት ይሄንን የእሳቸውን ጫወት ብዙም የተከተላቸው ሰውም የለም። እንግዲህ በዘፈኑ በኩል እሳቸው ከስልሳ አመት በላይ ነው እድሜያቸው። ሙሉ እንደታወቁ እንደተወደዱ ነው የቆዩት። ላሉት ታዳጊ ወጣት አርቲስቶች የቀደምት ያሉ ዘፋኞች ስራቸው ዘመን ተሻገሪ የሚባል እንትን ነው ያለው። አይጠገብም፣ አይሰለችም። አርቲስት ለገሰ የሚታወቁት በተለይም ደግሞ ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ ሰዎችን ስማቸውን እየጠሩ በማሞገስ ታሪክን እያጣቀሱ ነው ብዙ ጊዜ የሚዘፍኑትና ና እሱ ላይ ስምን አስተያየታለን። አዎ ግጥማቸው ይሄ ህዝቡ ቀጥታ የሚናገራቸውን እንትን በሙዚቃ ይሄ አትላንታ እነ ደራርቱት ሁሉ ያሸነፉ ጊዜ ና ለያሌ ገብረስላሴ እንትን ያሉበት ጊዜ ኢትዮጵያን ጀግኖችን በሙዚቃ መጀመሪያ ሲያወድሱ የነበሩ እሳቸው ናቸው። ለዛ ነው ጀግኖችንም ለይቶ ያውቃሉ። ህዝቡንም፣ አሁን አርት እንግዲህ ያው የህዝብ መስታወት አይደለም የሚባለው። እሳቸው የበለጠ የህዝቡን ባህሪ ያገኙ ሰው ናቸው። ስንት ካሴት ነው ያላቸው አልከኝ? አስራ አንድ ካሴት ነው ያላቸው መስታወት፣ ቦና ቦና፣ ጊዜ ረገዳዮና፣ ጆሮ ልመሉ፣ ሲንጋገሞጂ አንጋፋው ባህላዊ የኦሮምኛ ድምፃዊ ለገሰ አብዲ የሰባት ልጆች አባት ነበሩ። ከተወሰኑ አመታት ወዲህ ህመማቸው ጸንቶ አልጋ እስኪ ይዙ ድረስ በሙያቸው ያገለግሉ እንደነበር ሁለተኛ ልጃቸው ታጠቅ ለገሰ ይናገራል። ስራ ካቆመ ኦሮሞ ስድስት አመቱ ነበር። ኳሪ ላሉ ክሎስትሮን ይባላል። እንደገና ደግሞ ነርፍ አንዴ ስትሮክ አርጎ ወርቆ ነበር። ደም ከውጭ ይፈሷል ተብሎ ያው ሆነ ኦፕሬሽን አድርጎ ነበር። አሁን ግን ያለፉትን አምስት ስድስት ወሮች በጣም ጣሙ ነበር። ሆስፒታል ሁሉ ሪከቨሪ ያስገብተ ነው ብዙ ትሪትመንት አድርገውለት ያው ምንም ይሻለው አልቻለም። እድሜያቸው ስንት ነው? አሁን ሰማንያ አመቱ ይዟል። እንዴት ትገልጻቸዋለ? አባትህ ናቸውና። አዎ አባቴ ስለሆነ ብቻ ሳይሆን ለገሳብዴ ማለት ያው ለቤተሰቡ አሁን ሰባት ልጆች ነው ያለ ነው። አራት ወንድ ሶስት ሴቶች ነው ማለት። ሁሉ ነገር ነበር ራሱ ሳይማር ራሱ እንትን ሳይል ለእኛ ለልጆቹ ትልቅ ነገር ያደረገልን አባት ነው። ለተቸገረ ሰው ትንሴት መግባት ላልቻሉ ልጆች ምናምን ሁሉ ከፍተኛ ጥረት የሚያደርግ ነው። ባለችው ላይ በቀን በሰራትም በሰራትን ስራ ባገኝሆን ብር ከፍተኛ እንትን የሚያደረግ ሰው ነው። ክፍለ ሀገር ሲሄድ አመት በዓልም ሆነ በዚህ ፕሮግራም ሲኖር ከድሮ ጊዜ ጀምሮ ደግሞ የእናት ሀገር ጥሪ የሚባል ፕሮግራም በኦሮምኛ ዘፈን መቼስ በዛን ጊዜ አንዳንድ ሰዎች ችግር ነበር። ብቻ አንዳንድ የማውቃቸው ታሪኮች አሉ። በዛን ጊዜ በሴሲንኮን ይወስዱበታል ወይም ዘፈን ዶሮ የሚባል ችግሮች ነበሩበት። ያን ሁሉ ታግሶ እና ቤተሰቦቹን በሱ ብቻ ጥረት ነው ሰባቱ ልጆች እዚያ እግዚአብሔር ያጽናቸው የአንጋፋው ባህላዊ የኦሮምኛ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች የለገሰ አብዲን ትክክለኛ እድሜ ለመግለጽ ቢያስቸግርም በ1920ዎቹ መገባደጃ እንደተወለዱ ና በሰማኒያዎቹ መጀመሪያ እድሜ ላይ ይገኙ እንደነበር ቤተሰቦቻቸው ገልጸውልናል ለቤተሰቦቻቸውና ለሙያ አድናቂዎቻቸው መጽናናትን እንመኛለን